የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 ና በ5 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የዛሬ ዕረቡ ህዳር 19 ቀን 2011 ዓ ም ፕሮግራማችን ጀመረ። The President informs me that there are people implicated in what happened here who are living in the United States. A the president እኔም ተጠርጣሪዎቹ ለሕግ እንዲቀርቡ የተቻለኝን ሁሉ ለማድረግና ለመተባበር ያለኝን ሙሉ ቁርጠኝነት ለእርሳቸውም ሆነ ለኢትዮጵያ መንግሥት ባለሥልጣናት ገልጫለሁ። በዕለቱ አብይ ዘገባ ይዘረዘራል። የኦሮሞ ዲሞክራሲያዊ ግንባርና የኦሮሞ ዲሞክራሲያዊ ፓርቲ የውህደት ስምምነት ተነጋገሩ። ድርጅቶች እየተዋህድን አንድ ሆነን እንድንሰራ በከፍተኛ ደረጃ ህዝባችን የሚፈልግ እና እንዲሁም ደግሞ አሁን የደረስንበት የትግል እድገትም ይህንኑ የሚፈልግ መሆኑን በመገንዘብ ሁለቱ ድርጅታችን በጋራ ሆነው ተዋህደው እንዲሰሩ ወስነናል። የኦሮሚያ ፕሬዚዳንት አቶ ለማ መገርሳ ናቸው። መጽሔት ዘገባ ያክልበታል። ሰላም ጤና ይስጥልና አድማጮቻችን፣ እንዴት አመሻችሁ? የምናስተናግዳችሁን የአዲስ አበበና እኔም ሰለሞን ክፍሌን እስከ አራት ሰዓት አብረናችሁ እናመሻለን። ፕሮግራሙን ንጉሡ ታምሬ እየመራ ነው። መሀንዲሳችን ቻርልስተን ነው። መልካም ምሽት። አሁን ወደ ዜናው አልፋለሁ። ቅድም ሲል እንደገለጽ ነው በሶማሌ ክልል ጅጅጋ ከተማ በሚገኘው ወህኒ ቤት ውስጥ አሰቃቂ በተባለ በሰው ልጆች ላይ በተፈጸመ ወንጀል የአሜሪካ ዜግነት ያላቸው ኢትዮጵያውያን እንደሚካፈሉበት የክልሉ ፕሬዚዳንት ይፋ አደረጉ። በኢትዮጵያ የአሜሪካ አምባሳደር ማይክል ሬይነር ተጠርጣሪዎችን ህግ ፊት ለማቆም የሚቻላቸውን ሁሉ ለማድረግ ቃል ገብተዋል። መጽሔት ወደኋላ ላይ ዘገባ ያክልበታል። በአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ ገዱ አንዳርጋቸው የሚመራ ከፍተኛ የልኡካን ቡድን የፊታችን ቅዳሜ እዚህ ዋሽንግተን ዲሲ እንደሚገባ ተገለጸ። ይህን የገለጸው በተለያዩ የአሜሪካ ግዛቶች የሚካሄዱ ህዝባዊ ውይይቶችን የሚያስተባብረው ኮሚቴ ትላንት ማታ እዚህ ዋሽንግተን ዲሲ ውስጥ በሚገኘው የኢትዮጵያ ኤምባሲ በሰጠው ጋዜጣዊ መግለጫ ነው። አዲሱ አበበ ጋዜጣዊ መግለጫውን ተከታትሏል። አራት አባላት የሚገኙበት አስተባባሪ ኮሚቴው ትላንት ለጊዜ የቀረቡት አራት ነበሩ፣ በሰጠው መግለጫ የሉካም ቡድኑን የፕሮግራም ዝርዝር፣ ውይይቶቹ መቼ መቼ እንደሚካሄዱ እና ቡድኑ በየትኞቹ የአሜሪካ ግዛቶች እንደሚዘዋወር ተገልጧል። የአቀባበሉ ስነ ስርዓትም እሁድ ሆኖ የመጀመሪያው ውይይት በዕለቱ ከቀኑ ሰባት ሰዓት ተኩል አሌክዛንድሪያ በሚገኘው ሂልተን ሆቴል አዳራሽ የሚከናወን ሲሆን በሌሎቹ ቡድኑ በሚጓዝባቸው ስቴቶችም ተመሳሳይ ውይይቶች የሚካሄዱ እንደሆነ ነው የአስተባባሪ ኮሚቴ ሰብሳቢ ብርጌዴር ጀነራል መላኩ ሽፈራው የተናገሩት። በዋሽንግተንም ሆነ በሌሎቹ አካባቢዎች የሚካሄደው ውይይት አላማና አስፈላጊነት ምንድን ነው? የኮሚቴው ሰብሳቢ ብርጌዴር ጀነራል መላኩ አማራ እና በአማራ ክልል ጉዳይ ያገባኛል የሚሉ ሁሉም ኢትዮጵያውያንና ትውልድ ኢትዮጵያውያንን ጭምር የሚያካትት ነው። የመርሃ ግብሩ መሪ ቃል የአማራ ህልውና ለኢትዮጵያ ህልውና የሚል ሆነው። በተለይ ባለፈው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አሜሪካ በጉብኝት በመጡበት ወቅት የይቅርታ መንፈስ ወደ አንድነት ለማምጣት የተደረገ ውይይት በአውሮፓም ግንቡን አፍርሶ ድልድዩ መገንባት በሚለው ሀገርን ለመገንባት ታሳቢ ያደረገና ይህን የሚያጠናክር ነው የሚሆነው። የልዑካን ቡድኑ ዋሽንግተን ዲሲ አካባቢን ጨምሮ በአምስት የአሜሪካ ክፍለ ግዛቶች እንደሚዘዋወር በትናንቱ መግለጫ ተጠቅሷል። እነዚህም እሁድ በዋሽንግተን ዲሲ አካባቢ ቨርጂኒያ፣ ከዚያም ዳላስ ቴክሳስ፣ ሲያትል ዋሽንግተን፣ አትላንታ ጆርጂያ እና ሎስ አንጀለስ ካሊፎርኒያ ናቸው። በትናንቱ ጋዜጣዊ መግለጫ የልዑካን ቡድኑ የመዋያ አጀንዳዎችም ተዘርዝረዋል። አንደኛ በክልሉና በሀገሪቱ የተፈጠረው የለውጥ እንቅስቃሴ በምን ደረጃ ላይ እየቀጠለ እንዳለ፣ ሁለተኛው በክልሉ የኢንቨስትመንት የቱሪዝም፣ እንዲሁም የኢኮኖሚ ልማት እና በሕዝቡ የሚነሱ ጥያቄዎች ዙሪያ በዚህ በሰሜን አሜሪካ ከሚገኙው የዲያስፖራ አባላት ጋር ሰፊ ምክክርና ውይይት በማካሄድ የተሻለ ግንዛቤ ለመፍጠርና አብሮ ለመስራት መነሻ ያደረገ ነው። በዚሁ ጋዜጣዊ መግለጫ ላይ ከተገኙት የአብዩ ኮሚቴ አስተባባሪዎች አንዱ በኢትዮጵያ ኤምባሲ ካውንስለር ሚኒስትር አቶ ደመቀ ዘመነ ነበሩና ከክልሉ ፕሬዝዳንት አቶ ገዱ አንዳርጋቸው ሌላ በቡድኑ ውስጥ የተካተቱ ባለስልጣናት ዝርዝር ይታወቃል ተብሎ ለቀረበ ጥያቄ እንዲህ ብለዋል። ዝርዝር የልዑካን ቡድን አባላት ደግሞ እንደደረሰ የምናሳውቅ ነው ማለው። ለጊዜው የምናውቀው በክቡራቱ ጉዳ እንዳላቸው ሰብሳቢነት ሌሎች የልሉ ከፍተኛ አመራሮች በልዑካን ቡድን አባልነት ተካተው እንደሚመጡ ነው። በዚህ ከታቀደው ጊዜ አንድ ሰዓት ዘግይቶ በተካሄደ ጋዜጣዊ ጉባኤ እነዚህ ቡድኑ የሚካሄድባቸው ስቴቶች የተመረጡት ስቴቶች በምን በምን መስፈርት እንደተመረጡ ጉዞው ከጠቅላይ ሚኒስትር አቢይ አህመድ በምን ይለያል ምናልባት እነዚህ የሉካን ቡድን ለሚዲያ ክፍት ናቸው ወይንስ ምን የተያዘ ፕሮግራም አለ የሚሉ ጥያቄዎች ቀርበው መልስ ተሰጥቶባቸዋል ከአራት መቶ በላይ የሚሆኑ የመን ውስጥ ያሉ ኢትዮጵያውያን ፍልሰተኞች በያዝነው ሳምንት ማብቂያ ላይ ወደ አገራቸው እንዲመለሱ ይደረጋል ተባለ። ዓለም አቀፍ የፍልሰተኞች ድርጅት አይኦኤም ኢትዮጵያውያኑን ወደ ሀገራቸው መመለሱን እንዲቀጥል ይሁንታ ያገኘው በሦስት ዓመታት ውስጥ ለመጀመሪያ ጊዜ ነው። የአሜሪካ ድምፅ ራዲዮ ዘጋቢ ሊዛ ሽላይን ከጄኔቫ የላከችውን ዘገባ አዳነች ፍስሐዬ ታቀርባለች። የመጀመሪያው የኢትዮጵያውያን ፍልሰተኞች ቡድን ኢትዮጵያ የገባው ባለፈው ሰኞ ነው። በፈቃደኝነት ወደ ሀገር የመመለሱ እቅድ በመጪው ሐሙስ በሚያበቃበት ወቅት የተባበሩት መንግስታት ድርጅት የፍልሰት አገልግሎት 418 ፍልሰተኞች ከየመን ወደ ኢትዮጵያ በአይሮፕላን ያጓጉዛል። ከተሰፋሪዎቹ ከአንድ አራተኛ በላይ ልጆች ናቸው። የዓለም አቀፍ የፍልሰት ድርጅት ፍልሰተኞቹን የመመለስ ተግባር ያቆመው ሳውዲ አረቢያ ከሦስት ዓመታት በፊት መጋቢት ወር ላይ የመን ያለውን መንግሥት በመደገፍ በሁቲ አማጽያን ላይ የአየር ድብደባ በጀመረችበት ወቅት ነው። ኢትዮጵያውያን ፍልሰተኞችን የመለሱ ተግባር ሊቀጥል የቻለው በሳውዲ አረቢያ የሚመራው ጥምረትና የኢትዮጵያ መንግስት አይሮፕላን ማረፊያዎቻቸውን እንዲጠቀም ስለፈቀዱ መሆኑን የፍልሰቱ ድርጅት ገልጿል። ዓለም አቀፍ የፍልሰት ድርጅት በፍላጎታቸው የሚመለሱትን ፍልሰተኞች በባህር ሲያጓጉዝ ቆይቷል። ይሁንና ፍልሰተኞቹን በአይሮፕላን ማጓጓዙ የተሻለና አስተማማኝ ነው ሲሉ የፍልሰቱ ድርጅት ቃል አቀባይ ጆይል ሚልማን ገልጸዋል። ዓለም አቀፍ የፍልሰት ድርጅት በያዝነው ዓመት 668 ፍልሰተኞችን በአድን ባሕረ ስላጤ በኩል በመርከቦች ወደ ኢትዮጵያ እንዲመለሱ ረድቷል። ይሁንና በባህሩ የሚከሰተው ያልተረጋጋ የአየር ሁኔታ እንዲሁም በአልሁዳይዳ ወደቦችና አካባቢያቸው ውጊያ መባባስ ምክንያት የማጓጓዝዙ ጥረት ከባድ ተግዳሮት ገጠመው። የመን ውስጥ ግጭት ቢኖርም በድህነትና በተሻለ ኑሮ ፍለጋ ምክንያት የአፍሪካ ቀንድ ፍልሰተኞች ወደ የመን ማቅናታቸው አልቀረም። ወደ ፋርስ ባህረ ሰላጤ ሀገሮች ሄደው ስራ የማግኘት ተስፋ የነበራቸው ፍልሰተኞች የመን ሲገቡ ታዲያ ድንበሮቹ ተዘግተው ስለቆዩቸው በብዙ ሺ የሚቆጠሩት የመን ውስጥ በአስከፊ ሁኔታ ለመኖር ተገደዋል። ወደ የመን ከሚጓዙት ፍልሰተኞች መካከል ሶማሌዎችና ኤርትራውያን ቢኖሩባቸውም አብዛኞቹ ኢትዮጵያውያን መሆናቸው ታውቋል። አድማጮች፣ ይህ ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በሳውዲ አረቢያው ጋዜጠኛ በጃማል ሀሾጊ መገደል አሁንም ድረስ እንዴቱ ያልበረደላቸው አብዛኞቹ የዩናይትድ ስቴትስ የሕግ መወሰኛው ምክር ቤት አባላት ዛሬ በምክር ቤቱ ውስጥ ከውጭ ጉዳይ ሚኒስትሩ ማይክ ፖምፔዮ እና ከመከላከያ ሚኒስትሩ ጂም ማቲስ ማብራሪያ ተሰጥቷቸዋል። ዩናይትድ ስቴትስ የሐሾጊ ገዳዮች ማንነት ታውቆ ለፍርድ እንዲቀርቡ ጥረት እያደረገች ቢሆንም ሳዑዲ አረቢያም በመካከለኛው ምስራቅ ሰላምና መረጋጋት እንዲፈጠር የምትጫወተው ጠቃሚ ሚና ቸል ሊባል አይገባም ሲሉ መከላከያ ሚኒስትሩ ጂም ማቲስ አስረድተዋል። ከሳውዲ ተሰደው በዩናይትድ ስቴትስ ሲኖር የነበረው ሐሾጊ ባለፈው ወር የተገደለው በሳውዲ የቱርክ ቆንስላ ጽህፈት ቤት ውስጥ መሆኑ ይታወሳል። በስብሰባው ላይ የሲአይኤ ዳይሬክተሯ ጂና ሃስፔል ባለመገኘታቸው በሁለቱም ፓርቲዎች ሕግ አርቃቂዎች ተወግዘዋል። የደህንነት መስሪያ ቤቱ ተወካይ ተገኝተው ፕሬዝደንት ትራምፕ ከሳኡዲው አልጋውራሽ ሞሐመድ ቢን ሳልማን የሰሙትን ለምክር ቤቱ እንዲያስረዱ እፈልጋለሁ ሲሉ የደቡብ ካሮላይናው ሪፐብሊካን ሴናተር ሊንሲ ግራም ለጋዜጠኞች ተናግረዋል። የዴላዌሩ ዴሞክራት ሴናተር ክሪስ ኩንስ በበኩላቸው የሲአይኤ ዳይሬክተር ጂና ሃስፔል ማብራሪያ የሚሰጡን ምናልባት ሁለቱ አስቀድመው ከድምዳሜ የደረሱበትን ጉዳይ እንዳይነግሩን ሊሆን ይችላል ሲሉ ቅሬታቸውን አሰምተዋል። እስካሁን በተከታታይ የወጡ ዘገባዎች የሳውዲው አልጋወራሽ ሳልማን የሐሾጊን ግድያ ሳያዙ እንዳልቀረ ሲአይኤ ገምግሟል። በመጨረሻም ፕሬዚዳንት ዶናልድ ትራምፕ ልዩ መርማሪውን ሮበርት ሙለርን እንዲያብራሩ ረቂቅ ሕግ ቢቀርብ ምናልባት ሊያግዱት እንደሚችሉ በዩናይትድ ስቴትስ የሕግ መወሰኛው ምክር ቤት የሪፐብሊካኑ ፓርቲ መሪ ሚች ሚኮኔልን አስታወቁ። ማኮኔል ትናንት ለጋዜጠኞች ሲናገሩ በረቂቅ ሕጉ ላይ ድምፅ እንዲሰጥ በሁሉም ፓርቲዎች፣ በዲሞክራቶች እና በሪፐብሊካኑ የተያዙ ጥረቶች ችግር ፈጣሪዎች እንጂ መፍትሄ አያመጡም ብለዋል። ፕሬዚዳንቱ ሮበርት ሙለርን አያባረሩም የያዝነውን የአውሮፓውያን ዓመት በዚህ ጉዳይ ላይ ድምፅ ሳንሰጥ ብዙ ሌሎች ስራዎችን ማጠናቀቅ አለብን ሲሉም ተናግረዋል። ፕሬዚዳንት ትራምፕ ግን በልዩ መርማሪው ላይ የከፈቱትን የማጥቃት ዘመቻ ቀጥለዋል። ሐሰት በመንዛት ላይ ተጠምደዋል ሲሉም ከሰዋቸዋል። ዜናው አበቃ። በዜና የጀመረው ፕሮግራማችን በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። በድጋሚ መልካም ምሽት እንመኛለን። አስተናጋጆቻችሁ አዲሱ አበበና ሰለሞን ክፍሌነን። አሁን የዕለቱ አብይ ርዕስ በሶማሌ ክልል ጅግጅጋ ከተማ በሚገኘው ወህኒ ቤት እጅግ አሰቃቂ በተባለ በሰው ልጆች ላይ በተፈጸመ ወንጀል የአሜሪካ ዜግነት ያላቸው ኢትዮጵያውያን እንደተካፈሉበት የክልሉ ፕሬዝደንት ይፋ አደረጉ። በኢትዮጵያ የአሜሪካ አምባሳደር ማይክል ሮይነር ተጠርጣሪዎቹን በሕግ ፊት ለማቆም የሚቻላቸውን ሁሉ እንደሚያደርጉ ቃል ገብተዋል። መለስካቸው አመሃ ዝርዝሩ አለው። በጅግጅጋ ከተማ ሰሜን ምስራቅ አቅጣጫ ዛሬ የከተማው ዳርቻ ሊባል በሚችል ክፍል አንድ ወህኒ ቤት ይገኛል። ጄል ኦገዴን ተብሎ ይጠራል። ይህ ወህኒ ቤት በጣም ሰፊ ነው አይባልም። እንዲያውም የተሠራው ከአራት መቶ ሰዎች በላይ እንዳይታሰሩ ነበር እንደታቀደው ቢሆን ኖረው። በኢትዮጵያ የአሜሪካው አምባሳደር ማይክል ራይነር ትናንት ይህንን ወይን ቤት ሲጎበኙ በአስጎበኞቹ እንደ እንደተነገረው ከሆነ ላለፉት አያሌ ዓመታት በዚህ ስፍራ በየትኛውም ጊዜ ቢሆን በሺዎች የሚቆጠሩ ዜጎች ፍዳቸውን ሲያዩበት ቆይተዋል። ለሁለት ሰዎች በማትበቃ ትንሽ ክፍል ውስጥ ከአስር የማያንሱ ሰዎች እንድታጨቁበት ይደረግ ነበር ለቀናትና ለወራት። ባጭሩ ይህንና የመሳሰሉ ከዚህም የከፉ ወንጀሎች በዚህ ወህኒ ቤት ሲፈጸሙ ቆይተዋል። አምባሳደሩ ከክልሉ ፕሬዚዳንት ጋር በመሆን ከጎበኙ በኋላ የክልሉ ፕሬዚዳንት ሙስጠፋ መሐመድ የጉብኝቱን አላማ ና ሌሎችንም ዝርዝሮች ለጋዜጠኞች ይፋ አድርገዋል። ይህን ወንጀል በፈጸሙ ሰዎች ላይ ክትትል ለማድረግ ና ይሄ የሰው ልጅ መብት ዩኒቨርሳል ስለሆነ የትም ቢሄዱ እንደማያወጣቸው በተለይም የአሜሪካዊ ዜግነት የነበራቸው ና ይህ ወንጀል ተካፋይ የነበሩ ሶማሌ ተወላጆች አሁን ወደ ቱርክ ሀገር፣ ወደ አሜሪካ፣ ወደ ስዊድን፣ ወደ ተለያዩ ሶማሊያ ክፍሎች፣ ወደ ኬንያ ይሸሹ ይህን ወንጀል ቀጥታ ተሳታፊ የነበሩ ሰዎች አሉ ና በእነሱ ላይ ክትትል አድርገን ለህግ የሚቀርበት ሁኔታ ለማድረግ ና ለወደፊቱ አስተማሪ እንዲሆን የትም ቦታ የሚደረግ የሰብአዊ ጥሰት ጊዜው ይውሰድ እንጂ እንደሚያስከስስ እንደሚያስይዝ ለሕዝቡ መሬት ለማስተላለፍ ነው የፈለግ ነው የዛሬው ጉብኝት ዓላማም። አምባሳደሩ በአይኑ ለረጅም ጊዜ ከሰብአዊ መብት ኮሚሽንም ከእኛ ሲሰባ የነበሩትን የሰብአዊ መብት ጥሰቶች በአይኑ እንዲያይ ነው። አምባሳደር ማይክል ራይነር በበኩላቸው በዚህ ስፍራ ለተፈጸሙ ወንጀሎች የሚጠረጠሩ ሁሉ በፍትህ አደባባይ መቅረብና መጠየቅ አለባቸው ብለዋል። ሕግን መሠረት ባደረገ ግልጽ በሆነና ደንብን በተከተለ አኳኋን ለድርጊታቸው መጠየቅ አለባቸው። እዚህ ስፍራ ላይ በተፈጸሙ ወንጀሎች የሚጠረጠሩ ሰዎች በዩናይትድ ስቴትስ መኖራቸውን ፕሬዚዳንቱ ነግረውኛል። እኔም ተጠርጣሪዎቹ ለሕግ እንዲቀርቡ የተቻለኝን ሁሉ ለማድረግና ለመተባበር ያለኝን ሙሉ ቁርጠኝነት ለእርሳቸውም ሆነ ለኢትዮጵያ መንግሥት ባለሥልጣናት ገልጫለሁ። በዚህ ስፍራ ሲፈጸም የነበረውን ስቃይና መከራ ተቀብለውና ያንንም አልፈው ዛሬ የደረሰባቸውን ሁሉ ላካፈሉን እጅግ ለጋስ መንፈስ ላላቸውና ብርታትና ጽናታቸውን ላሳዩን ሰዎች ያለኝን ልባዊ ምስጋናም ለመግለጽ እወዳለሁ። ይህን ተሞክሮ ያለ እነሱ ለጋስ መንፈስ ልንረዳው እጅግ አዳጋች በሆነብን ነበር። ከዚህ ስፍራ የተፈጸመውን በደል ቀደም ሲል በቃልና በንባብ ከተረዳሁት በተሻለ በተለየ ጥልቅና ሰብአዊ ይዘቱ ልረዳው ችያለሁ። ቀደም ብዬ እንደገለጽኩት ይህ ድርጊት በከንቱ እንዳይረሳ ብቻ ሳይሆን እዚህ በተፈጸሙ አሰቃቂ ድርጊቶች የተጠረጠሩ ለፈጸሙት በደል በሕግ መሠረት ተጠያቂ እንዲሆኑ ያለኝን ፍጹም ቁርጠኝነት ለመግለጽ ወዳለሁ። ጄሮ ጋዴን ዛሬ አንድም እስረኛ አይገኝበትም። አካባቢውም ጭር ያለ ነው። ጄይል ኦጋዴን የተለያዩ ክፍሎች የማሰቃያ ስፍራዎችና ዘዴዎች የተዘረጉበት እስር ቤት ነው። በሰው ቁመት ልክ የተሠራ ዋሻ ከመግቢያና መውጫ ጉድጓዶች ጋር የተሠራለት ማሰቃያ አለ። አንዳችም መንቀሳቀሻ የማይታይባቸው በእስረኞች አልጋዎች የተሞሉ ትልልቅ ክፍሎችም ይታያሉ። ሌሎች አስገራሚ ክፍሎችም፣ ለምሳሌ ሴቶች በአሳሪዎቻቸው ለግዳጅ ወሲብ መፈጸሚያ የተሰናዳው ስፍራ ምናልባትም ወንጀሉን ለሚፈጽሙ በሚያስረስት መልክ የተሠራ ይመስላል። ሌላው ያስገረመኝ ለሕክምና አገልግሎት የተሰራው ክፍል ነው። ማንን ለማዳን የታለመ ነው የሚል ጥያቄ ነበረ በአእምሮዬ የቀሰቀሰው። ይሄ ጀሎ ጋዴን ነው እንዳያችሁት፣ በጣም አሰቃቂ የሆኑ የሰብአዊ ጥሰቶች የተፈጸሙበት ጀል ምናልባትም በሀገራችን ብቻ ሳይሆን በአፍሪካ ደረጃ እንዲህ አይነት ስቃይ በሰው ልጅ ላይ ደርሷል ተብሎ የማይታመንበት ሁኔታ የለም ብለን ነው የምናምነው። እኛ እዚ የተፈጠረው ነገር በጣም አሰቃቂ ነበር። ሴቶች መድፈር፣ ሰገራ ወንዶች ላይ መድፋት፣ ሰውን ለነብርና ለጅብ መስጠት፣ ሴቶቹን ራቁታቸውን አውጥቶ መግረፍ፣ በብርድና በፀሐይ ሺዎች የሚቆጠሩ ሰዎች ተቀምጠው ዝናብ እንዲበድባቸው በቸነፈር እንዲሞቱ እንዲሰቃዩ የማድረግ ሁኔታ እዚህ የተካሄደውና በቀድሞ የክልሉ አመራርና ሐረር በነበሩ ጥቂት መከላከያ ጀኔራሎች አይዞባይነት የተፈጸመ ወንጀል ነው። አምባሳደር ማይክል ራይነር በጉብኝታቸው መደምደሚያ ላይ የሰጡት አስተያየትም ያዩት የማሰቃያ ስፍራና የሰሟቸው የስቃይ ታሪኮች ዛሬ እየተፈጸመ ካለው ድርጊት አኳያ ያሳደረባቸውን ተስፋና መጪው ጊዜም መልካም እንደሚሆን ነበረ። ዛሬ ጠዋት ከዚህ ስፍራ ያየሁትን ሳሰላስል በኢትዮጵያ ዛሬ የሚስተዋለውን እውነታ በይበልጥ የሚያጠናክርልኝ ሆነው አግኝቼዋለሁ። የኢትዮጵያ መንግሥትና የሶማሌ ክልል መንግሥት የሚመሩት የሕግ የበላይነትንና የሰብአዊ መብቶችን በሚያከብሩ መሪዎች መሆኑን ነው። ይህ ለመላዋ ኢትዮጵያና ለሶማሌም ክልል ታላቅ የሆነ የለውጥና እጅግም የተለየ ወቅት ነው። ዩናይትድ ስቴትስ ይህን አካሄድ ለመደገፍ በተሻለ ሁሉ ትጥራለች። የኢትዮጵያ ሕዝብም ይህን የለውጥ ጅማሮና መሪዎቹን እንደሚደግፍ አምናለሁ። ይህ አመራር ዛሬ እዚህ ያየነውንና የሰማነውን የወደፊቷ ኢትዮጵያ ቀጣይ ገጽታ እንዳይሆን በማያጠራጥር ሁኔታ ተግቶ እየሰራ ነውና በሶማሌ ክልል እስረኞች ከአናብስት ከጅብና ከነብሮች ጋር ይታሰሩ እንደነበረ የሰማ ነው። መጀመሪያ ከጠቅላይ ሚኒስትር አብይ አህመድ ነበረ። ከዚህ የከፋ ስቃይ በዚች አገር ይፈጸም ይሆን? ማን ያውቃል? መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። የምሽቱን አብይ ርዕስ ነበረ ያሰማል። ቀደም ሲል ከኦሮሚያው ፕሬዝዳንት ኦቦ ለማ መገርሳ ድምፅ ቀንጨብ አድርገን እንዳሰማ ነው። የኦሮሞ ዲሞክራሲያዊ ግንባርና ኦሮሞ ዲሞክራሲያዊ ፓርቲ አብረው ለመስራት የውህደት ስምምነት ተፈራርመዋል። በስምምነቱ ላይ የሁለቱም ድርጅቶች አመራር የተገኙ ሲሆን ውህደቱን በአገሪቱ አብሮ የመስራት ባህልን የሚያዳብርና ታሪካዊ ብለውታል። ሙክታር ጀማል ነው የላከልን። ዘገባው ዛሬ በኦሮሚያ ዲሞክራሲያዊ ግንባርና በኦሮሞ ዲሞክራሲያዊ ፓርቲ መካከል በኦሮሚያ ፕሬዚዳንት ጽሕፈት ቤት የተደረገው የውህደት ስምምነት የህዝብ ትግልን በተበታተነ መንገድ ከመምራት ይልቅ ተመሳሳይ አስተሳሰብ ያላቸው ድርጅቶች ተቀራርበው ተባብረው የመስራት ባህልን እንዲያዳብሩ መሠረት የሚጥል መሆኑ ተነግሮለታል። ይህ ጊዜ በኢትዮጵያ የፖለቲካ ታሪክ እጅግ አስፈላጊ መሆኑን የገለጹት የኦሮሚያ ፕሬዝዳንትና የኦዲፒ ምክትል ሊቀመንበር አቶ ለማ መገርሳ ሁለቱም ድርጅቶች ያላቸውን ትኩስ የወጣት ኃይልና ልምድ አጣምረን በመንቀሳቀስ ለተሻለ ስራ እንደሚተጉ ገልጸዋል። አቶ ለማ በመቀጠልም የተጀመረውን የልማት የዲሞክራሲ የሰላም ጉዞ ለማጠናከር አንድ ሆነው ለመስራት ይህ ቀን በዳግም ለህዝብ ቃል የምንገባበት ነው በማለት ነው የገለጹት በዛሬው እለት ወደዚህ ውህደት ስንመጣ አንደኛ፣ በአሁኑ ጊዜ የኦሮሞ ህዝብ ፍላጎትና መላ አገራችን ህዝብ ፍላጎት በተለያየ መንገድ ከምንከፋፈል፣ ከተለያየ ተን ከምንታገል እየተዋህድን አንድ እየሆንን በተለይም ሀሳባችን እና አላማችን የተቀራረብን ድርጅቶች እየተዋህድን አንድ ሆነን እንድንሰራ በከፍተኛ ደረጃ ህዝባችን የሚፈልግ እና እንዲሁም ደግሞ አሁን የደረስንበት የትግል እድገትም ይህንኑ የሚፈልግ መሆኑን በመገንዘብ ሁለቱ ድርጅታችን በጋራ ሆነው ተዋህደው እንዲሰሩ ወስነናል። ይሄ እንግዲህ በኦሮሞ ህዝብ ትግል ውስጥም ይሁን አጠቃላይ በሀገራችን አሁን ለምናካሂደው የዴሞክራሲ ስርዓት ግንባታ ትልቅ ትርጉም ያለው ለሌሎችም ጥሩ አርአያ ሊሆን የሚችል ጅምር ነው ብለን ነው የምናስበው። በኢትዮጵያ ታሪክ ውስጥ ከዚህ ቀደም ዲሞክራሲን ለመገንባት ታስቦ ብዙ ጊዜ ሳይሳካ ቀርቷል ያሉት የኦሮሞ ዲሞክራሲያዊ ግንባር ሊቀመንበር አቶ ሌንጮ ለታ ከዚህ ቀደም ለውጣ ውረዶቹ ትልቅ ምክንያት የነበረው አለመቻቻላችን ነው ብለዋል። አሁን የተፈጠረው ሂደት ለዲሞክራሲ ግንባታ ምቹ መሆኑን ገልጸው ድርጅታቸው የበኩሉን እንደሚያበረክትም ገልጸዋል። በጣም ነው ደስ ያለኝ። በዚህ ቀን ሁለቱ ድርጅት የኦሮሞ ዲሞክራሲያዊ ግንባርና ኦሮሞ ዲሞክራቲክ ፓርቲ ለመዋሃድ የመጀመሪያውን እርምጃ ወስደናል። ይሄ ደግሞ ዲሞክራሲን ለሚናፍቁ ኃይሎች በሙሉ የተስፋ ምንጭ እንደሚሆን ተስፋ አለኝ እና የቀረው የጉዞ መንገድ ረዥም ነው። ውጣ ወረዱም ብዙ አስቸጋሪ እንደሚሆን ጥርጣሬ የለኝም። ነገር ግን ተያይዘን ተደጋግፈን ከገፋንበት እናሸንፋለን ብዬ አምናለሁ። አቶ ሌንጮ በመቀጠል አሁን ያለው መንፈስ አዲስ ነው፣ አዲስ አሳሰብ መገንባት ያስፈልጋል በማለትም ገልጸዋል። ትላንትን ከማሰብ ይልቅ በአዲስ አሳሰብ አብሮ መጓዝ እንደሚሻልም ነው የተናገሩት። አቶ ሌንጮ ለታ ይህ የዲሞክራሲ ጉዞ ግንባታ ብዙ ሸክም ያለው መሆኑን ተናግረው ተጋግዘን በጋራ መሸከም አለብንም ሲሉ ለሌሎች ድርጅቶችም ጭምር መልእክት አስተላልፈዋል። ሌሎችም ድርጅቶች እንደዚሁ ተሰባስበው ኃይላቸውን፣ ችሎታቸውን አንድ ላይ አድርገው ለዚህ ለምናደርገው የዲሞክራሲ ግንባታ አላማ እንዲያውሉ ጥሬን አቀርባለሁ። ዛሬ ዚህ ስብሰባ ላይ ላስተናገዱን ፕሬዝደንት ለማ እንደገና መልሼ እግዚአብሔር ይስጥልኝ ላለሁ አመሰግናለሁ። ይህ ውህደት ታሪካዊና የለውጥ ጉዞ የሚያፋጥን ነው ያሉት የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንትና የኦዲፒ ምክትል ሊቀመንበር አቶ ለማ መገርሳ ዛሬ የተዋሃዱት ሁለቱም ድርጅቶች የየራሳቸው ታሪክ ያላቸው መሆናቸውን ተናግረዋል። የኦሮሞ ሕዝብ ትግል መሐንዲስ ሲሉ የገለጿቸውን የኦሮሞ ዴሞክራቲክ ግንባር አመራሮችን ልምዳቸውን በወጣቱ ኃይል ላይ ደምረው የተሻለ ውጤት ማስመዝገብ እንደሚችሉም ተናግረዋል። አቶ ለማ በመቀጠልም በሀገር ግንባታ በተለያየ የፖለቲካ ዘውግ እምነትና አስተሳሰብ ተበታትኖ ከመደራጀት ይልቅ አንድ ሆኖ በሀገራዊ እይታ አብሮ መስራት አስፈላጊ ነው ብለዋል። አቶ ለማ ለሌሎች ድርጅቶችም ጥሪ አቅርበዋል። ከመቼውም ጊዜ በላይ ለሀገራችን ዴሞክራሲ ዛሬ ያስፈልጋታል። ዴሞክራሲ በባህሪው በሂደት የሚገነባ ቢሆንም መቻቻልን፣ መደማመጥን፣ መተሳሰብን ከመቼውም ጊዜ በላይ ከመለያየት አንድ ላይ ሆኖ መስራትን የሚጠይቅ ብዙ ፈተና ያለው ጉዳይ ነው። ስለዚህ የዲሞክራሲ ስርዓታችንን እውን ለማድረግ ለሀገራችን አስፈላጊነቱ የግድ ከሆነ እንዲህ የተዋህድን እየተባበርን መስራት እጅግ በጣም አስፈላጊ ነው። ያ ካልሆነ ህብረተሰባችንን ልንመራ አንችልም፣ አገራችንን ልንለውጥ አንችልም። ዛሬ እኛ ደግሞ እንደ መሪዎች ታሪክ የጣለብን አደራና ኃላፊነት ስለሆነ ይህንን ለመወጣት አሁን የጀመርነውን ነገር ማድረግ እጅግ በጣም አስፈላጊ ነው። ስለሆነም እንደ ኦሮሚያ አስራ ምናምን ድርጅት ሆነን ለአንድ ኦሮሞ ህዝብ ከምንታገል ሌሎችም እኛ ልክ ዛሬን በጀመርነው አይነት መልኩ ተመሳሳይ አላማ፣ ተመሳሳይ ኢዲኦሎጂ፣ ተመሳሳይ ስትራቴጂ ያላቸው አካላት ወደ እኛም ነገ መጥተው ቢቀላቀሉ በደስታ የምንቀበል መሆኑ አስፈላጊ ስለሆነ ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታር ጀማልን ለዘገባው እናመሰግናለን። ወደ ቀጣይ ርዕስ እንለፍ። የውጭ ሀገር ዜግነት ያላቸው የተቃዋሚ ፓርቲ መሪዎችና አባላት የኢትዮጵያ ዜግነት ለማግኘት ከፈለጉ አሁን የያዙትን ፓስፖርት መተው እንዳለባቸው ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። የጥምር ዜግነት ጉዳይ በእኔ የሚወሰን ሳይሆን ከሕገ መንግሥት ማሻሻያ ጋር የሚታይ ነው ብለዋል ጠቅላይ ሚኒስትሩ። በሌላም በኩል የእርቅ ኮሚሽን የማቋቋሙ ጉዳይ ከጫፍ መድረሱን አመልክተዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። ቀጣዩን አገር አቀፍ ምርጫ ነጻ ፍትሐዊና ዲሞክራሲያዊ የማድረግ ውጥረት ህገ መንግስታዊ ፈተናም ያለበት ነው። ከአገር ውጭ ይንቀሳቀሱ የነበሩ የተለያዩ ፓርቲዎችና መሪዎቻቸው ወደ አገር ቤት የተመለሱት በቅርቡ ነው። አንዳንዶቹ የነበራቸውን አገራት ዜግነት የወሰዱ መሆናቸው ግን ከፖለቲካ ተሳትፎ አንጻር ሌላ ፈተና ደቅኗል። ኢህአዴግ ወደ ስልጣን መምጣቱን ተከትሎ በ1987 የጸደቀው የኢትዮጵያ ህገ መንግስት ጥምር ዜግነትን አይፈቅድም። የኢትዮጵያ ዜግነት የሌለው ሰው ደግሞ የመምረጥም ሆነ የመመረጥ መብት አይኖረውም። ህገ መንግስቱን ማሻሻልና የጥምር ዜግነት እንዲኖር የማድረጉ ጉዳይም በጊዜና ከቀጣዩ ምርጫ በፊት ላይጠናቀቅ ይችላል። ይህንኑ ታሳቢ አድርገውም ነው ጠቅላይ ሚኒስትር አብይ አህመድ አማራጭ ያሉትን ሀሳብ ጉዳዩ ለሚመለከታቸው የፖለቲካ መሪዎች አቀረቡት። እንዴት ይመዝገቡ፣ እንዴት ህጋዊ ሆኑ፣ እኔ ብቻ የመወስነው ጉዳይ አይደለም። አንድ አጀንዳ ነው። በውይይታችን ውስጥ እንዴት እናስኪድበት ለን እወያያለን ዱዋል ሲቲዝንሽፕ የሚመለከት ጉዳይ ደግሞ እኔ ማልወስን እናንተ ማትወስኑ ኮንስቲቱሽናል ኮንስቲቱሽናል ስለሆነ ይሄ ጉዳይ ኮንስቲቱሽን ውስጥ ታይቶ መቀየር አለበት ብለን ከተግባባን፣ ኮንስቲቱሽን ሲቀየር በቮት ይታያል ማለት ነው እንጂ አሁን እዚህ ብንስማማም ባንስማማም ስልጣኔ ለመቀየር ሁላችንም ያኔ ሲቀየር የሚታይ ይሆናል። አሁን ግን በውይይታችን የምናየው ቢሆንም ብዙ ሰው በተለይ የፖለቲካ ፓርቲ አባል የሆኑ ሰዎች ፈልገው ኢትዮጵያ ተጠልተው ፓስፖርት የያዙ አይመስለኝም ብዙዎቹ። ያ ቢሆን ኖሮ ስለ ኢትዮጵያ ባይናገር ጥሩ ነበር ባሉበት ቦታ። አሁን እንደ ኦፕሽን የሚታየው ሕጉን ካልመረመርን በኋላ ያሉበትን ፓስፖርት ቀደው ኢትዮጵያ ፓስፖርት አውጥተው ኢትዮጵያ ሆነው መሳተፍ አለባቸው። በኋላ ድዋል ሲቲዝንሽፕ ሲፈቀድ ኮንስቲቱሽን ሲቀየር ደግሞ እነሱም እኛም ሁለተኛ ፓስፖርት እንይዛለን ማለት ነው። አሁን ግን እኩል ሜዳ መሆን ስላለበት እነሱን ለማሳተፍ ግድ የለ። እነሱን ለማሳተፍ ጥሩ መንገድ ይሄ ነው። ህጉን አይተን። ከብሔራዊ እርቅና መግባባት ጋር በተያያዘም ይህንኑ የሚያከናውን ኮሚሽን ለማቋቋም ከጫፍ መድረሱን ጠቅላይ ሚኒስትሩ አብራርተዋል። በደንብ ለይተን እንየው። ጉዳዩ እርቀ ሰላም ያስፈልጋል። ሰዎች ባአደረም ጉዳይ አሁን ባይፈጠርም እየተቃቃሩ ነው ብለን የሰላም ሚኒስቴር አቋቁመን መነሻ ሰነድ አዘጋጅተን ካቢኔ ተወያይቶ ፉርዛት ማተር ቅድም እንዳነሳሁት ከእናንተም ጥቂቶች ሰዎች አወያይተን፣ ሁላችሁን አላገኘናችሁም ስለማናቃችሁ ስለበዛችሁ ማለት ነው። አራት አምስት ብትሆኑ በሁሉም ጉዳይ እናወያያቸዋል። ምናውቃቸውን አወያይተን ካቢኔ አጽድቆ ወደ ፓርላማ ሄዷል። የኮሚሽኑ አባላት እርግጠኛ አይደለውም። አሁን ኢህአዴግ አንድ ሰው ሁለት ሰው ያለውን እርግጠኛ አይደለም። አብዛኛው ከእናንተ ውስጥና ምሁራን ናቸው የሚመሩ ተቋማትና እዚህ ውስጥ ያላችሁ ሰዎች ግማሾቻችሁ አላችሁበት። ምክንያቱም እርቅ የሁላችን ስለሆነ የመንግስት ጤናን ጉዳይ አይደለም። ኮሚሽኑ ግን ፓርላማ ላይ ቋቁመው ይገባል ህጋዊ እንዲሆን ዋና ስራው ብሔርን ከብሔር ሰውን ከሰው ምናምን የሚያስታርቅ ነው። እኛ ያን ለማድረግ መጀመሪያ እንታረቅ እርስ በርሳችን እኛ እንታረቅና ለማስታረቅ የሚያበቃ ሞራል ከያዝን በኋላ ህዝቡን ሰብስበ ተቋሙ ፓርላማ ሄዷል። ፓርላማ ሲያቋቁሞ ሰው ሊስት ይደረጋል። አንድ አምሳ ሰው ገደማ ታዋቂ ሰዎች የሚባሉ ሊስት ይደረጋሉ። በቂ ካልሆነ የተዘነጋ ሰው ካለ ተጨማሪ ቀርቦ ሊጨመር ይችላል። ግን በጋራ ተሳትፎ የምንሰራው ስራ ነው። ጥሩ እርቀት የሄደ ጉዳይ ይመስለኛል። መነሻ ሳያ ተዘጋጅቷል። ካቢኔ አጽድቋል። ፓርላማ ልኳል። ሰዎችም ሰማ ውሊስ ተደርገዋል። ትናንት ከተቃዋሚ ፓርቲ መሪዎች ጋር የተገናኙት ጠቅላይ ሚኒስትር ዶክተር አብይ አህመድ በሶስት ደረጃ የተከፈለ ውይይት መጀመሩን ማስታወቃቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። በውሃ ሀብት አጠቃቀም ላይ የሚያተኩረውና በናይሮቢ ለአለፉት ሶስት ቀናት ሲካሄድ የነበረው በእንግሊዝኛ ስያሜው ብሉ ኢኮኖሚ ኮንፈረንስ ዛሬ ተጠናቋል። በኮንፈረንሱ ላይ ከ184 አገሮች የተውጣጡ ዲፕሎማቶችና የመንግሥት ኃላፊዎች እንደተሳተፉበት የዝግጅቱ አስተባባሪዎች ገልጠዋል። ኢትዮጵያም በኮንፈረንሱ ላይ ያላትን ልምድ ለተሳታፊዎች እንዳጋራች በኬንያ የኢትዮጵያ አምባሳደር ዲና ሙፍቲ ለአሜሪካ ድምፅ ገልጠዋል ገልሞ ዳዊት ነው ዝርዝሩን የላከልን ባለፈው ሰኞ ህዳር 17 2011 ዓ ም በናይሮቢ የተጀመረው የብሉ ኢኮኖሚ ኮንፈረንስ ዛሬ ተጠናቋል ውይይቱ የውሃ ሀብትን እንዴት በአግባብ ስለመጠቀም ላይ የሚያተኩር ሲሆን ከ184 ሀገሮች የተውጣጡ ዲፕሎማቶች እንዲሁም የተለያዩ ሀገሮች የመንግስት ኃላፊዎች ተሳትፈውበታል ለሶስት ቀናት በቆየው ውይይት ላይ ከውሃ ሀብት አጠቃቀምና ብክለት ጋር በተገናኘ የተለያዩ ጥናታዊ ጽሁፎች መቅረባቸውም ታውቋል። ኢትዮጵያን በውጭ ጉዳይ ሚኒስቴር በኩል የተሳተፈች ስትሆን ባለፈው ሰኞው በውይይቱ መክፈቻ ላይ የኢትዮጵያ ውጭ ጉዳይ ሚኒስቴር ዶክተር ወርቅነ የገበየው ለተሳታፊዎች ንግግር አድርገዋል። ዶክተር ወርቅነ የጠቅላይ ሚኒስትር አብይ አህመድ መንግስት የኢትዮጵያ የውሃ ሀብት ከብክለት የጸዳ እንዲሆን እንዲሁም በአካባቢው ጥበቃ ረገድ ደግሞ የምዕተ ዓመቱ የልማት ግብ እንዲሳካ እየሰራ መሆኑን ገልጸዋል። በኬንያ የኢትዮጵያ አምባሳደር ዲና ሙፍቲ በኮንፈረንሱ ላይ ኢትዮጵያ ከውሃ ሀብት እንክብካቤ በተጨማሪ በሌሎች የአካባቢ ጥበቃ ረገድ ያላትን ልምድ ማካፈሏን ገልጸዋል። እዚ ኮንፈረንስ ላይ ሲምፖዚየሞች ነበሩ፣ የተለያዩ የቀረቡ ሀሳቦች ነበሩ፣ ሳይንሳዊ ግኝቶች ነበሩ። እንግዲህ የሀገሮችን ልምድ በመቀመር በእኛም ደረጃ ለእኛ የሚያስፈልገውን ግብአት የመውሰድ እድሉ ከፍተኛ ነው የሚሆነው ከንቲባዎችና አስተዳዳሪዎች ጭምር የተሳተፉበትም አንድ መድረክ ነበር። እዚያም ላይ የአዲስ አበባ ከተማ ልምድ በተለይ ቆሻሻን በማስወገድ ረገድ ይሄ ቆሻ አካባቢ ቆሻሻን ለሀይል ፍጆታ በማዋል ረገድ ኢትዮጵያ ያደረገችውን የአዲስ አበባ ልምድ ለጉባኤተኞች መግለጽ የተቻለበት እድል ነበረው። ከዚህም በተጨማሪ በዚህ ኮንፈረንስ ከኬንያ ወደብ ግዛት ለሙ ተነስተው ኢትዮጵያንና ደቡብ ሱዳንን ሊያገናኝ የታሰበው መንገድ ስራ ውይይት ተደርጎበታል። በኢትዮጵያ በኩል ያለውን አፈጻጸም የትራንስፖርትና መገናኛ ሚኒስትር ወይዘሮ ዳግማዊት ሞገስ ለጉባኤተኞች ማብራሪያ መስጠታቸውን አምባሳደር ዲና ገልጸዋል። በአፍሪካ ሐይቆች ላይ ጫና እያመጣ ስላለው የእምቦጭ አረም ጉባኤው ተወያይቶበታል ወይ ተብሎ ተጠይቀው አምባሳደር ዲና ቀጣዩን መልሰዋል። ስለ ብክለት ስናወራ በፕላስቲክ የሚመጣ ብክለት እንደገና በሌሎች አሁን በጠቀስካቸው ምክንያቱ የሚመጡትን ብክለቶች የውሃን ሀይል የሚቀንሱ የውሃን ሳኒት የሚቀንሱ ነገሮች በአጠቃላይ ተነስተዋል። በኢትዮጵያ ረገድ በዚህም ደረጃ ያው ትኩረት እየተሰጠ ያለው የዚህ ጣና እንቦጭ አለ። ለነገሩ ጣና አካባቢ ጎላ ይበል እንጂ በአጠቃላይ በደቡብ አካባቢ ያሉ ሀይቆቻችንም አካባቢ እንደዚህ አይነት ነገሮች አሉ። ስለዚህ ይህንን በመታገር ረገድ በአገር ቤት የሚደረገው እንቅስቃሴ እንዳለ ሆኖ ከዚህ የተባበሩት መንግስታት ድርጅት አንድ ቡድን ልኮ እዛ ባህርዳር አካባቢ የዛሬ ሁለት ወር ኮንፈረንስ አካሂዶ ነበር። እዛም ላይ ሲምፖዚየም ችግሩ ምንድን ነው? መንስኤው ምንድን ነው? ጥናቶች ሁሉ ቀርበው መፍትሄዎችም የተጠቆሙበት ሁኔታ እና በዚህም ደረጃ ጥሩ እንቅስቃሴዎች እየታዩ ያለበት ሁኔታ ነው። ይሄ እንግዲህ በጥቅሉ እዚህ ተነስቷል። በፍሬምወርክ ደረጃ ማለት ዛሬ የተጠናቀቀውን የናይሮቢ ብሉ ኢኮኖሚ ኮንፈረንስ ካናዳና ጃፓን ከኬንያ ጋር በትብብር ያዘጋጁ ሲሆን ከ18 ሺህ በላይ ሰዎች ተሳትፈውበታል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ገልሞን ለዘገባው እናመሰግናለን አድማጮቻችን አሁን በኢትዮጵያና አካባቢያው ከምሽቱ 3 ሰዓት ከ33 ደቂቃ ነው እረፍትና ርግስቲ ሙዚቃ እየሰማል መሐሙድና ሂሩት እየተቀባበሉ እንዲህ ይላሉ I don't know it. ተውማና ታው ዘገየህ፣ ይቅርታ ይላል እሱ። እሷ ታይዘገየሽ። እናመሰግናለን መሐሙድና ሂሩትን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን የሰላም አምባሳደር ስለተባሉ ሴቶች የተቀነባበረ ፕሮግራም አለን። ከሁሉም ኢትዮጵያ የተወከሉ የሰላም አምባሳደር ተብለው የተሰየሙ እናቶች መቀሌ ገብተዋል። እነዚህ እናቶች ከትግራይ ክልል ምክትል መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ጋር ተገናኝተው የሰላም ጥሪያችንን ተቀበሉን ብለዋል። ዶክተር ደብረጽዮንም በትግራይ ሰላም ነው ያለው። ሆኖም በሌላ አካባቢም የሰላም ዋስትና እንዲረጋገጥ እናግዛቸዋለን ብለዋል። ሙልጌታ አጽባ ከሁሉም የኢትዮጵያ ክልሎች የተወከሉ ሀያ ሁለት እናቶች የሰላም አምባሳደር ተብለው የተሰየሙ ስለ ሰላም እየሰበኩ በሁሉም ክልሎች እየተንቀሳቀሱ ይገኛሉ። መቀለ ከተማ በመግባት ከትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል ጋር ተወያይቷል። እነዚህ እናቶች በውይይታቸው የሰላም እጦት በተለይ ህጻናትና ሴቶች የሚጎዳ ነውና የትግራይ መንግስት ለሰላም ድርሻውን እንዲያበረክት እንጠይቃለን ሲሉ ተናግሯል። ትክክለኛውን ስራ እየሰራን ነገ ከነገ ወዲያ ልጆቻችን የሚያድጉበት ልጆቻችን ተረካቢ እንዲሆኑልን እንፈልጋለን። እኛ እናቶች ሰላምን እንፈልጋለን። በመጣንበት ሰላምን አግኝተን ነገ ከነገ ወዲያ የሃይማኖት አባቶችም ሰላምን አምስረው በያሉበት ለልጆቻችን እንዲመክሩ እንዲዘክሩ እንጠይቃለን። ሰላም ከሌለ መኖር አንችልም፣ ደህንነታችንም ማስፋባት አንችልም። እጅ ለእጅ ተያይዘን ይሄን ሰላማችን ማክበር አለብን ማስፈን አለብን። የሚል መልእክት ነው። ሰላማችን እጅ ለእጅ ተያይዘን ማስፈን አለበት የሚል ነው። ሰላም ፈለጋ ሰላምን ለማብሰር ነው መጣል እኛ ሴቶች በዚህ እድሜ ሰላማትን የልጆቻችንን እንባ መቆማቅተን ለዚህ ነው። በሰላም የመጣ እንድጠቀቁ እንፈልጋለን። ሰላማችን ሁሉም ሰው ሁሉም የቶብያ ልጅ ሰላም የሰላም አምባሳደር የተባሉ እነዚህ እናቶች ከምክትል ርዕሰ መስተዳድሩ ምላሽ እስኪያገኙ ድረስ ሳይቀመጡ ቁመው ነው መልሱን የጠበቁት። ዶክተር ደብረጽዮን እነዚህ እናቶች ለሰላም ተነሳስተው ይህንን ማድረጋቸው እንደሚያደንቁ ገልጸው የትግራይ መንግስትና ህዝብ ለሰላም እየሰራ የቆየ የክልሉም ሰላም ሲጠብቅ የኖረ ነው ብለዋል። አገራችን በፈጣን እድገቷ ነው የምትታወቀው። አሁን ግን ብዙ ሰው በማፈናቀል ነው የምትታወቀው ያለችው። ይሄ ሀፍረት በባህላችንም በታሪካችንም ተደርጎ የማይታወቅ ነው። እንዴት በአሁኑ ጊዜ የሀገራችን ህዝቦች ይፈናቅላሉ በሁሉም ቦታ የመፈላቀል ቦታ እናድርገው ኢትዮጵያ እንደዚህ አይነት ለውጥ ነው እኛም ምንጠብቀው የነበረንን ጠንካራ ጎኖች ባህሎችም ተጠብቀው ሌላ አቅም ሌላ ጉልበት ነው እኛ የምንፈልገው ሌላ እድገት ነው የምንፈልገው እንጂ እንድንበታተን ወደዚህ አቅጣጫ ነው እያመራ ያለው ስለዚህም እናንተን እንዳስጨነቀው እኛም ያስጨንቀናል የሚያስጨንቀን ግን የትግራይ አይደለም የትግራይ ማይ ተረጋግቷል ህዝቡ ሁሉ ተግባብቶ አንድ ሆኖ ሰላሙን አስጠብቆ በልማቱ ላይ በመልካም አስተዳደሩ ችግሮች ላይ በሌሎች ኖሮች ላይ ያሉ ችግሮች ለመፍታት ነው ልፋ ቀና ያለ በቀጣይ እነዚህ እናቶች የጀመሩት ስራ መንግስታቸው እንደሚደግፈውም ዶክተር ደብረጽዮን ተናግሯል። ስለዚህ እኛም ከእናንተ ጋ ነን፣ ከእናንተ ጋር ባንጓዝም ከእናንተ ጋር ተጓዦች ነን። እናንተ በራሳችሁ ሚኒስቴር መስሪያ ቤት ማስተባበራችሁ እየተንቀሳቀሳችሁ ነው። የክልሉ መንግስትና ህዝብም ከእናንተ ጋር እንደሆነ ማወቅ አለባቸው። የክልሉ መንግስት በጎናችሁ ሆኖ ይህን የጀመራችሁትን እንቅስቃሴ በትግራይ አይደለም የትግራይ አይደለም የሚያሳስባችሁ የሌላው ነው። በሌላውም ቢሆን የራሳችንን ድርሻ እንጫወታለን። የራሳችንን ሰላም አስጠብቀን በሌላውም ላይ ለመደገፍ ዝግጁ መሆናችንን ነው መግለጽ የምፈልገው። በጣም እናመሰግነው። በጣም እናከብራችኋለን። እናመሰግናችኋለን። ከውይይቱ በኋላ የኢትዮጵያ ሰንደቅ ዓላማና ሰላም የሚል ጽሑፍ ያለው ባንዲራ ለምክትል ርዕሰ መስተዳድሩ ሰጥቷል። ዶክተር ደብረ ጽዮንም የሰላም አምባሳደር ለተባሉት እነዚህ እናቶችም የሰላም ምልክት የሆነውን ነጭ ቀሚስ ስጦታ አበርክተዋል። ከምክትል ርዕሰ መስተዳድሩ ጋር የነበራቸው ቆይታ ካጠናቀቁ በኋላም ከክልሉ ምክትል አፈ ጉባኤና እንዲሁም ከዩኒቨርሲቲ ተማሪዎች ጋር ተወያይቷል። ያነጋገርኳቸው እናቶች እንደገለጹት ከሁሉም በላይ ለሰላም ቅድሚያ በመስጠት የግል ስራቸውን ትተው ስለ ሰላም እየ ሰበኩ መሆኑን ነው። በሄዱበት አጋጣሚም መንግስታት የሆኑ ህዝብ ለሰላም ያላቸውን በጎ ፍላጎት ተመልክተናል ሲሉ ተናግሯል። ጥቃትም ደርሳት እናት ናት። አዘን የምታይ እናት ናት። ወጣቷን የምታጣ ልጇን አስተምራ አገር እንዳይመራ ባጭሩ የምቀዘፍበትና ባጭሩ ብሔር ብሔር እየለየ ራሱ በራሱ እየተጨቋቆነ ስለሆነ ወጥተን ሰላም ይሰፍልናል። እናት የሰላም ፈላጊ ናት። እናት ምሰሶ ናት። እናት ያለችው ነገር ሁልጊዜ ሰላም ካልነት ሰላም ይመጣልናል። የፈለገ መስዋዕት ይምጣ፣ ሰላም እናሰፍናለን። እናት የማይሰማት ሰው የለም። በእናት ርህርህነት የማይረዳት የለም። እኛ ለሀገራችን ዋላ ቤት ይቅር ምንም አናውራ ይቅር፣ ሰላማችን እናሰፍናለን። ሁሉም ክልል፣ ሁሉም ብሄረሰብ ይሰማናል። በምንባል ነው የተነሳ ነው መልእክታችን የአማራ ልጅ የትግሬ ልጅ አይገልም፣ የትግሬ ልጅ የጉራጌ ልጅ አይገልም፣ የጉራጌ ልጅ የኦሮሞ ልጅ አይገልም። ስለዚህ መካከላችን ያሉትን አጥርተን ፍቅርና ሰላምን እናውርን ነው። ምክንያቱም ቀድሞውንም ለሰላም ጫካ ወጥቶ ህይወቱን የሰጠ ህዝብ ስለሆነ። እነዚህ እናቶች ጉዟቸውን በባህር ዳር የጀመሩ ሲሆን ከትግራይ ክልል ቀጥለውም ወደ አፋር ክልል እንደሚያቀኑ ገልጿል። ለአሜሪካ ድምፅ ሙልጌታ ጽበሃ መለ አድማጮች አሁን ደግሞ የእንቦጭ አረምን ለማጥፋት በተያዘ ጥረት ላይ ወዳተኮረ ዘገባ እናልፋለን። በጣና ቂርቆስ ገዳም የሚኖሩ መነኮሳት በእንቦጭ አረም ምክንያት ሕልውናችን አደጋ ላይ ወድቋል ሲሉ ተናገሩ። የክልሉ የአካባቢ ደንና ዱር እንስሳት ጥበቃና ልማት ባለሥልጣን በበኩሉ በጣና ትረስት ፈንድ 32 ሚሊዮን ብር ተሰብስበዋል። ቦርዱም ተቋቁሟል። በቦርዱ ውሳኔ አስፈላጊው ግዢ ይፈጸማል እያለ ነው። መቼ እንደሚጀመር ግን የተባለ ነገር የለም። አስቴር በጣና ሐይቅ ውስጥ በርካታ ጥንታዊ ገዳማትና ቤተ ክርስቲያናት ይገኛሉ። ከእነዚህ ውስጥ አንዱ የጣና ቂርቆስ ገዳም ነው። ገዳሙ የተመሠረተው ከክርስቶስ ልደት በፊት ሲሆን ሕገ ኦሪትና ሐዲስ ኪዳን ለመጀመሪያ ጊዜ የተሰበከበት ገዳም እንደሆነ ከገዳሙ ያገኘሁት የታሪክ ድርሳን ያስረዳል። ይህ ታሪካዊ ገዳም ዛሬ አደጋ ተጋርጦበታል ይላሉ በውስጡ የሚኖሩ ከ150 በላይ የሚሆኑ መነኮሳት። በገዳሙ ውስጥ አርሶ መብላት የለም ንጹህ ውሃም መጠጣት የለም። በቱሪስትም መጎብኘት የለም ይላሉ በገዳም ውስጥ መምህር የሆኑት አባ ፍሬ ስብሐት ሰጥ አድርጌ። አሁን እንቦጩ አሁን ይሄ ያለበት እንቦጭ አለ አይደል? ውሃ ሲለቀዋል እሱ ውሃው ጥርት ያላይ መሬት ብቻ እናገኛለን። ባህረ ሸሽ እሱን እየለቀለቅን እንደ እንዲህ እንዲህ ስንለቀልቀው ጤፍ እንዘራና እንለቀልቀዋለን። እሱን አጭደን ምን እንዘረዋለን በቆሎ እንዘረዋለን። በቆሎውን አጭደን ደግሞ ሩዝ እንዘረዋለን። በአመት እንደዚህ ሶስት ጊዜ እናገኝበታለን። አሁን ይህን ቦጭ ከመጣ ግን ሶስት አመት ጭሩስን አልዘራንም። ዘንድሮ አለርንም እንጂ አምና በመተማ ወርደን መቶ ቶ 20 ኩንታል ወደ ሀገር ይዘን መጥተን በዚያ ነው ያከረምን። ያለ ገስታችሁ ለምን ነው እንጂ ለምን ለምን ለምን የበርሃው ሰው ሰቶን ባለሀብቶች አስር ኩንታል የሚሰጠናል፣ አምስት የሚሰጠናል፣ አንድ የሚሰጠናል፣ በቁና የሚሰጠናል። እንደዚያ ብሎ ተጠራቅሞ በድምር 120 ኩንታል ሆኗል። አሁን ያንን ነው እየተመገበ ያለ መናኙ። ጀልባዎቹን ይዞ ለመውጣት ለመግባት ያስቸገራቸው ነው። አሁን ይሄ እየይሾ ነው። እስኪ ድረስ ግድ አድርጎ ይዟል። ጉብኝት እንደዚህ መቶ እኮ አላስጠገቡ ሁሉ ተመልሷል። እና እየመለሰው ነው። ውሃ መቅዳት እስቲ እንግዲህ ከይ ላይ ውሃ እንዲተርጊስ ትቀጃለች። እንደገና ደግሞ ይሄ ቆሻሻው ቆሻሻው ውሃ ስትቀጁ ከጀሪካው ላይ ወደ ታይ ረግቶ እናገኘዋለን። እና ያንን ነው የምንጠጣው ማለት ነው። እና ብዙ በሽተኛ ሁላ አድሮበታል እ መናኙ ማለት ነው። በዚህ ያሉት አረጋውያን ሽማግሌዎችን ደግሞ ጥለን መሄድም አንፈልግም። እንግዲህ እኔ አሁን ዳጋ በህድ በዚያ በህድ ይቀበሉኛል። ግን ከስልሳ ከሰባ የማያንሱ እናቶች አባቶች አሉ፣ ስራ የማይሰሩ ማለት ነው። በስራው በጠቅላላው ግን ከመቶ ስልሳ በላይ ነው። መነኮሳቶቹ ያሉ እና አሁን ያ እየተደናገጠ ነው። እንዴት ለምነንስ፣ እንዴት እናድራለን? ስራ አልቦንስ እንዴት ቁጭ እንላለን? የሚል ድንጋጤ ያድሮበታል። አሁን የመምጣት አርዲት ወደ ይሄ መምጣት እንትን የለውም። ምክንያቱም ይህንን እያየ አይመጣም ወደዚህ አርዲት። ወደ ዳጋ ወደ ክብራ ነው እየሄደ ያለ። በተደጋጋሚ ከእንቦጭ አረም የጸዳ ጣናን መቼ ነው የምናየው የሚለውን ጥያቄ አንስተናል። አሁንም ይህን ጥያቄ እናነሳለን። ከሰሞኑ የአዲስ አበባ ከተማ አስተዳደር የለገሰውን አስር ሚሊዮን ብር ሳይጨምር እንኳን በተለያዩ ጊዜያት በሀገር ውስጥና በውጭ ሀገር ከሚኖሩ ኢትዮጵያውያን በእንቦጭ አረም ስም የተሰበሰበው ገንዘብ እየተደረሰ በማለት የክልሉን የአካባቢ ደንና ዱር እንስሳት ጥበቃና ልማት ባለስልጣን ዋና ዳይሬክተርን ዶክተር በላይነ ሀየልን ጠየኳቸው። የጣና ትረስት ፈንድ የሚል አቋቁመናል። በአዋጅ በቦርድ የሚመራ ነው። በቦርድ ውሳኔ ገንዘቡ የሚንቀሳቀስ ነው። የ2010 እቅዳችን ገንዘብ ማሰባሰብ ነበር። በእቅዳችን መሰረት ስኬታማ ነን። አምስት ሚሊየን እንሰበስባለን ብለን አቅደን ወደ 328 ሚሊየን መሰብሰብ ችለናል። ይህን ገንዘብ ለመጠቀም እንድንችል እቅድ አቅርበን የብዙ አስተያየቶች ተሰጥቶናል። እነዛን አስተያየቶች አካተን በሚወሰንልን ተግባራዊ እናረጋለን። ዋና ዋናዎቹ የሚውልበት ተጨማሪ ማሽን መግዛት፣ ይህን ለሚሰሩ ሰዎች ደጋፊ ተሽከርካሪዎች መግዛት፣ ለአርሶ አደሮቹ ሳሙናና ቫዝሊን መግዛት፣ የጥንዚዛ ማራቢያ ቦታዎች ማቋቋም፣ የመንገድ ጠረጋ ማካሄድ እና የመሳሰሉት ከዚሁ ከንቦጩ ጋር የተያዙ ስራዎች ነው የሚወሰኑት። ስለዚህ ይሄ በእቅዳችን መሰረተኛ እየሄድ ያለ ነው ማለት ነው። በጣና ሐይቅ ላይ የተከሰተው የእምቦጭ አረም በሀይቁ ዙሪያ ያሉ የ11 ቀበሌ ነዋሪዎችን ህይወት አደጋ ላይ እንደጣለ ከዚህ በፊት መዘገባችን ይታወሳል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን ለዘገባዋ እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ደግሞ በጠቅላይ ሚኒስትር አብይ የአውሮፓ ጉብኝት ተፈጠረ በተባለ የመስተንግዶ ችግር የጀመርነው ነው ውይይት ይቀጥላል። የኢትዮጵያውያንና ትውልድ ኢትዮጵያውያን ህብረት የተባለው ቡድን ጠቅላይ ሚኒስትር አብይ አህመድ ወደ አውሮፓ ተጉዘው ከኢትዮጵያውያን ጋር በተገናኙበት መድረክ ዝግጅትና መስተንግዶ ወቅት ታይተዋል ያላቸውን ችግሮች ዘርዝሯል። ቡድኑ ባለፈው ቅዳሜ ያወጣውን ጋዜጣዊ መግለጫ ተንተርሶም የአሜሪካ ድምፅ ራዲዮ በመግለጫው የተነሱትን በጀርመን የኢትዮጵያ ኤምባሲና የፍራንክፈርቱን ጄኔራል ቆንስላ ጽፈት ቤት ኃላፊዎች አነጋግሯል። በትላንት ምሽቱ ዝግጅታችን አሉላ ከበደ የቡድኑን ጥያቄዎች ይዞ በጀርመን የኢትዮጵያ አምባሳደር ኩማ ደመቅሳንና የፍራንክፈርቱን ጄነራል ቆንስላ ጽፈት ቤት ኃላፊ አቶ ምህረተ አብ ሙሉጌታን አነጋግሮ የመጀመሪያውን ክፍል አሰምቶናል። ለምሽቱም ቀሪውን ይዞ ቀርቧል። እልባት ካደረገበት ይጀምራል። ቡድኑ ወደፊት ባሉ ሁኔታዎች ላይም በመግለጫው ያካትተውን እንመልከት ና ወደፊት ሊኖሩ ይገባል በሚል ያነሳቸውን ከእናንተ አስተያየት ጋር እናዛምድ። ከዚህ ቀደም ኤምባሲዎች የሚከተሉት ሳደድ ያለውን ፖሊሲ በፖለቲካና በቋንቋ የሚከፋፍል ያለውን አሰራር እንዲቆም ይጠይቃል። ጤናማና በዜግነት ላይ የተመሰረተ ግንኙነት እንዲኖረን እንፈልጋለን ይላል። በመላው አውሮፓ የኢትዮጵያውያኖች ና ትውልደ ኢትዮጵያውያን ህብረት የቡድኑ አስተባባሪ አቶ ስዩም ሀብተማርያም ለአሜሪካ ድምጽ የሰጡትን በዚህ ላ የሚያነሱትን ላሰማና አስተያየቶቻችሁን ልውሰድ። ኤምባሲው ጋር ጤናማ በዜግነት ላይ የተመሰረተ ግንኙነት እንዲኖር እዚህ ሀገር ከፍተኛ የሆነ የገንዘብ አቅምም እውቀትም አገሪቱን ሊጠቅም የሚችል ነው። ኤምባሲው እስካሁን ድረስ ሲሰራበት የነበረው የማሳደድ ፖሊሲ ነው። አወቃቀሩም በእንደዛ አይነት ላይ ያለ ነው። በቋንቋ ማህበረሰብ እየለያዩ መጥራት ማንኛውም ኢትዮጵያዊ የሆነ ትውልድ ኢትዮጵያዊ የዜግነት ግዴታውን መወጣት እንዲችል እንደ ድልድይ ሆነው ነው ኤምባሲውም አገልግል ያለበት እንጂ በፖለቲካ መከፋፈል ግሩፕ እየለያየ መጥራት፣ ኢትዮጵያኖች መካከል አለመግባባት መፍጠር፣ ይሄ የኤምባሲው ስራ ሊሆን አይገባውም። አምባሳደር ኩማ አርሶን ላስቀድም በዚህኛው አስተያየት ና ከዚህ ቀደም ይሰራበት ነበር የሚለውን ቀደም ብሎ እንድትከታተላችሁ ተጠበቅ አድርጎ የተቸው ቡድን ወደፊት ሊኖር የሚገባውንም በሰማችሁት መልኩ መቀጠል አለበት ይላል። ምን አስተያየት ይሰጣሉ? አቶ ስዩምን በግልም አውቃቸዋለሁ። በግል በተለያየ ጊዜም ተነጋግረናል። አንዳንድ ገንቢ አስተያየቶችንም ይሰጣሉ። ለወደፊት መስተካከል አለበት የሚሉትን ጉዳዮችን በግል ይሰጣሉ። መቶ በመቶ ተግባብተን መስራት የጀመርን ይመስለኛል። ባለፈው ጊዜ ችግር ነበረ አልነበረም የሚለውን ጉዳይ በሚመለከት ምንም ጥያቄ የለውም። ኤምባሲዎች ከትውልድ ኢትዮጵያውያን ጋር የሚሰራው ስራ ደካማ ነበረ። እንዲያውም እንደ ኦሮሞ ብሔር እንደ አማራ የመሳሰሉት ኤምባሲው ጋር የማይደርሱበት የተወሰኑ ብሔር አባላት ብቻ የሚገኙበት ለአብዛኛው ኤምባሲዎች ማለት ነው። ይህ ሞላ ጎደል ሁሉንም ማለት ይቻላል። እኔ በስራ አጋጣሚ ስለማውቅ፣ ስለዚህ ያገኙነት እንዲቆም ኤምባሲው የሁሉም ቤት መሆኑን አገራችን የሁላችንም መሆኗን ሁላችንም አንድ ላይ ሆነን የሀገራችንን ልማትና እድገት ማፋጠን እንደሚኖርብን በአሁኑ ሰዓት ያለፈው ትምህርት ተምረን በአንድነት መንቀሳቀስ ይኖርብናል የሚል ጽኑ እምነት አለን። በእኛም በኩል ይሄ ሲባል ከእኛ ሳይት አሁን የተጀመሩ ስራዎች ምንድን ናቸው? ካለፈው ምን የተሻሻሉ ነገሮች አሉ? የሚባለውን ደግሞ በተጨባጭ ማየት ያስፈልጋል። ካለፈው ነገር ብቻ በመነሳት አሁኑም መተቸት ተገቢ አይመስለኝም። የኔ ያልሆነውን ችግር ሰው ቢሰጠኝ አልቀበልም። የሆነውን ችግሬ ካለፈው ችግር ተመር ደግሞ በትክክል ወደፊት ለመንቀሳቀስ ጥረት አደርጋለሁ። ያለፈውን ችግር ላለመድገም ደግሞ በቅንነት አብረን መስራት አለ። በሀቅና በተጨባጭ ላይ ተመስርተን አብረን መስራት አለ። የምንሰራው ከሆለ አገር ነው። ሁላችንም ዞሮ ዞሮ ግቡ አንድ ነው። ስለዚህ ከሁሉም ሳይን ነው። ከኤምባሲ አንጻር ያሉት፣ ከፍራንክፎርት ከቆንሲላ አንጻር ያሉት ችግሮች ኢትዮጵያውያንና ትውልድ ኢትዮጵያውያን ጭምር እየታገሉ የሀሳብ ልዩነት ካላቸው ደግሞ የሀሳብ ልዩነቶቻቸውን ይዘው ነገር ግን በሚያገናኙት ሁለት መሰረታዊ ጉዳዮች በአገርና በህዝብ ጉዳይ ላይ እየተወያዩ በሰለጠነ መንገድ ልዩነቶቻቸው እንደ ተጠበቁ ሆኖ በቅንነትና አስተማሪ በሆነ መንገድ አብሮ ሊሰሩ ይገባል። ያለፈውን ላለመድገም አሁን ከስህተታችን ተምረን ወደፊት የተስተካከለ ግንኙነት እንዲኖረን ሁላችንም መቀራረብ ይኖርብናል፣ በሚል ነው አሁን በዚህ ስራ ላይ ሁሉም ኮሚቴ ለማሳተፍ ጥረት የተጀምረው። ይሄ ጅምር ነው። ወደፊት ይህን አጠናክረን እንቀጥላለን። ነገር ግን ሁለቱ ከአንድ ወገን ብቻ ደግሞ አይሆንም። ከዛም ሳይድ ከሌላውም አንጻር ፍጹምነት የለምና እሱንም ማየት እና በቅንነት ተጓብቶ መስራት በቀጣይ ሊተኮርበት የሚገባው ጉዳይ ነው የምል እምነት ነው ያለኝ። መልካም። የመጨረሻውን እድል አቶ ምህረት ለርሶ ልስጥ። አምባሳደር ኩማ ደምቅሳ በሰጡት ላይ ተጨማሪ ይሆናል የሚሉት ካለ ባጭሩ። ክቡር አምባሳደር ያሉት እንዳለ ወስጄ መጨመር የምፈልገው ጉዳይ ምንድን ነው፣ አሁን አስተያየት የሰጡት ባልደረባ ጋራ በቅርበት ቅድም እንደተባለው ለመስራት በማሰብ እሳቸው የሚያስተባብሩ ከዚህ በፊት ከኤምባሲው ጋራ ቅርበት ያልነበራቸው ኮሚቴ አባሎች እንዲሆኑ እዚሁ ለክቡር ጠቅላይ ሚኒስትር ዝግጅት በምናደረግበት ጊዜ በሴፕቴምበር እና በኦክቶበር ወር ላይ ስቱት ጋርድ ድረስ እየሄድን ኮሚቴ መስርተን አብረን ነው ስንንቀሳቀስ የነበረው እና ይሄ ነገር አንድ ማሳያ ነው። ቅድም ክቡር አምባሳደር እንዳሉት ለሀገራችን እና ለሕዝባችን እኛ ከዚህ በፊት ልዩነት ነበረን ወይም ደግሞ ከዚህ በፊት አንስማማ በሚል አግለን የመሄድ አቋምም ወይም አካሄድ የለንም። ለክቡር ጠቅላይ ሚኒስትርም ዝግጅት ጊዜ በአብዛኛው ኮሚቴ ውስጥ ዋና አስተባባሪ ኮሚቴ ውስጥ ገብተው ሲንቀሳቀሱ የነበሩት ከዚህ በፊት ከእኛ ጋራ በቅርበት የማይሰሩ ወይም ደግሞ እንደ ተቃዋሚ እኛን ሲቃወሙ የነበሩ ግለሰቦች ናቸው እና እኔም ማከል የምፈልገው አሁንም አንድ ጋር ሆነን ተቀራርበን ችግሮች አይኖሩም ማለት አይደለም። ነገር ግን ችግሮቻችንን በሀቅና በጥንነት በእውነት ላይ በተመሰረተ ውይይት እያደረግን እስከሄድን ድረስ ለሀገራችን ማንኛውም ኅብረተሰብ አስተዋጽኦ ማድረግ አለበት፣ ማስተዋጽኦ ማድረግ ይፈልጋል። እዚህ ያለው ውጪ በተለይ በጀርመን ያለውን ኢትዮጵያዊ፣ በጋራ ይዘን መሄድ የምንችልበት ሰፊ እድል ስላለ ተባብረን መስራት እኛም ፍላጎታችን ነው። በራችን ክፍት ነው ለክሪቲሲዝም ሆነ አብሮ ለመስራት ዝግጁ ነን ለማለት ነው የምፈልገዋል። መልካም አመሰግናለሁ። አምባሳደር ኩማ ደመቅሳ በጀርመን የኢትዮጵያ አምባሳደር፣ አቶ ምህረት ሙልጌታ በጀርመን የፍራንክፈርት ቆንስላ ጀኔራል ጽህፈት ቤት ኃላፊ። ቀደም ሲል በመላው አውሮፓ ኢትዮጵያኖችና ትውልደ ኢትዮጵያውያን ህብረት የተባለው ቡድን የሰጠውን ጋዜጣዊ መግለጫና ቅሬታ አስመልክቶ ለሰጣችሁኝ ምላሽ አመሰግናለሁ። ተስፋ አድርጋለሁ ሌሎች ጥያቄዎችን በሚነሱ ጊዜ እንዲሁ ለጥያቄዎቻችን ፈጣን ምላሽ በመስጠት ትተባበራላችሁ። ለአሁኑ ጊዜ ይስጥልኝ። ለጊዜያችሁ እናመሰግናለን። እናመሰግናለን ራችንን እንግዶቹን አሉ ላለም እናመሰግናለን። በተለይ እንግዶቻችን በራ እንኳኩ ይከፈታል ብለውናል። እናመሰግናለን ስለትብብሩ። በነገራችን ላይ አድማጮች በመላ አውሮፓ የኢትዮጵያውያንና ትውልድ ኢትዮጵያውያን ህብረት አሁን ከመሸ አንድ መግለጫ ልኮልናል። ለዜና ወይም ለፕሮግራም የሚበቃ ከሆነ አይተን ሌሎቹንም ሁሉንም ክፍሎች ያካተን አንድ ዝግጅት ለማቅረብ እንሞክራለን። የማጠቃለያ ዜና እናነባለን። በዛሬው ዕለት በነቀምቴ ከተማ ታላቅ ህዝባዊ ሰልፍ መካሄዱን ነዋሪዎችና የምዕራብ ወለጋ ጸጥታ ቢሮ ለአሜሪካ ድምፅ አፋን ኦሮሞ ገልጠዋል። በምዕራብ ወለጋ ዞን በሃሮሊሙ ወረዳ ልዩ ስሙ ሃርቁምቤ በሚባል ቦታ ከቤኒሻንጉል ጉሙዝ በመጡ ታጣቂዎች በተወሰደው ጥቃት ከትናንት በስቲያ 11 የኦሮሚያ አድማ በታኝ ፖሊሶች መገደላቸውን ሌሎች መቁሰላቸውንና ከዚያ በፊትም ወደ ሁለት ለሚጠጉ ወራት የተፈጸሙትን ግድያዎችና የቤት ንብረት ውድመቶችን በመቃወም ሰልፍ እንደወጡ ነው። የሰልፉት ተሳታፊዎች እና የምዕራብ ወለጋ የጸጥታ ቢሮ ኃላፊ አቶ ታከለ ቶለሳ የተናገሩት የፌዴራል መንግስትና የኦሮሚያ ክልላዊ መንግስት ለዚህ ግድያና ውድመት ከፍተኛ ትኩረት ሰጥቶ ወንጀለኞችን ለሕግ እንዲያቀርብ ነው ሰልፈኞቹ የተማጸኑት። ለተቀሩት ዜና ሰሎሞን በሶማሌ ክልል ጅግጅጋ ከተማ በሚገኘው ወህኒ ቤት እጅግ አሰቃቂ በተባለው በሰው ልጆች ላይ በተፈጸመ ወንጀል የአሜሪካ ዜግነት ያላቸው ኢትዮጵያውያን እንደተካፈሉበት የክልሉ ፕሬዝደንት ይፋ አድርገዋል። በኢትዮጵያ የአሜሪካ አምባሳደር ማይክል ሬይነር ተጠርጣሪዎቹን ሕግ ፊት ለማቆም የሚቻላቸውን ሁሉ ለማድረግ ቃል ገብተዋል። በአማራ ብሔራዊ ክልላዊ መንግሥት ርዕሰ መስተዳድር አቶ ገዱ አንዳርጋቸው የሚመራ ከፍተኛ የልዑካን ቡድን የፊታችን ቅዳሜ እዚህ ዋሽንግተን ዲሲ እንደሚገባ ተገለጸ። ይህን የገለጸው በተለያዩ የአሜሪካ ግዛቶች የሚካሄዱ ሕዝባዊ ውይይቶችን የሚያስተባብረው ኮሚቴ ትላንት ማታ እዚህ ዋሽንግተን ዲሲ ውስጥ በሚገኘው የኢትዮጵያ ኤምባሲ በሰጠው ጋዜጣዊ መግለጫ ነው። ከአራት መቶ በላይ የሚሆኑ የመን ያሉ ኢትዮጵያውያን ፍልሰተኞች በያዝነው ሳምንት ማብቂያ ላይ ወደ ሀገራቸው እንዲመለሱ ይደረጋል ተባለ። ዓለም አቀፍ የፍልሰተኞች ድርጅት አይኦኤም ኢትዮጵያውያንን ወደ ሀገራቸው መመለሱን እንዲቀጥል ይሁንታ ያገኘው ከሶስት ዓመታት በኋላ ለመጀመሪያ ጊዜ ነው ተብሏል። በሳዑዲ አረቢያው ጋዜጠኛ በጃማል ካሾጊ መገደል አሁንም ድረስ እንዴቱ ያልበረደላቸው አብዛኞቹ የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባላት ዛሬ በምክር ቤት ውስጥ ከውጭ ጉዳይ ሚኒስትሩ ማይክ ፖምፔዮ እና ከመከላከያ ሚኒስትሩ ጂም ማቲስ ማብራሪያ ተሰጥቷቸዋል። ዩናይትድ ስቴትስ የካሾጊ ገዳዮች ማንነት ታውቆ ለፍርድ እንዲቀርቡ ጥረት እያደረገች ቢሆንም ሳዑዲ አረቢያ በመካከለኛው ምስራቅ ሰላምና መረጋጋት እንዲፈጠር የምትጫወተው ጠቃሚ ሚና ቸል ሊባል አይገባም ሲሉ መከላከያ ሚኒስትሩ ጂም ማቲስ አስረድተዋል። የማጠቃለያው ዜና ይኸው ነው። አሁን ደግሞ ቴዎድሮስ ታደሰ ነው እንደ ጅረት ውሃ የሚለው። ርዕሱን በደንብ ሳሊዝ እንደ ቅድሞ አልዘባረቅም። ቅድም ታይ ዘገየሽ ታው ዘገየፍ ላለሁ ብዬ ሊያ ነገር ነው የተናገርኩት። ይቅርታ እጠይቃለሁ። ቴዲ ይቀጥላል። እኛም በዚሁ እንሰናበታለን። እስካሁን አብራችሁን ስለቆያችሁ እናመሰግናለን። ያስተናገድካችሁ አዲሱ አበበ እና ሰለሞን ክፍሌ ነን። ቀጥሎ ከሙዚቃው በኋላ ማለት ነው የትግርኛ ፕሮግራማችን ይሰማል። በእኛ በኩል ሰላም ደህና ደሩ።

And over I do the mood you the a silent.

I'm going to go to the hospital.